the voice of America። ለ18 ቀናት ስብሰባ የተቀመጠው ገዢው ፓርቲ በመጨረሻ ቅዳሜ ዕለት ያወጣውን የጽሑፍ መግለጫ በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛሉ። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት መምህር ረዳት ፕሮፌሰር አበባው አያሌው ከአዲስ አበባ አቶ አሉላ ሰሎሞን ከዋሽንግተን ዲሲ እና አቶ ገረሱ ቱፋ ከአምስተርዳም በመግለጫው ላይ ተወያይተዋል። ጽዮን ግርማነች ያወያቻቸው። ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ከኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ የወጣው? አቶ አበባው አያሌው፣ እኔ አይመስለኝም። እንግዲህ መግለጫውን አንብ ያለሁ ሳነባው፣ አንደኛ የተገነዘብኩት አንደኛ ምንድን ነው ፓርቲው በራሱ ማዕከል ነው ውይይት ያደረገው ኢህአዴግ የሚባለውን ፓርቲ የመሰረቱት እነዚያ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማቀንቀን ሲባል አገር ከፓርቲ በላይ ነው። አገር ከሁሉም በላይ ነው፣ ከግለሰብ በላይ ነው። ያንን ምናልባት ያቀነቅኑታል ብዬ ነበረ። ምክንያቱም ላለፉት አመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያዎች ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም። ባል ነበረ ያን ፓርቲው እንዲያጠነቅ ነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳ። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ ሚዲያ፣ በነገራችን ላይ የህዝቡን የልብ ትርት አካል አዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠርና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን የ ያለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው፣ እኛም እንደዛ መተራመስ አለብን። ይህን ነበር አንስቶ መነጋገር የነበረበት ፓርቲ። አቶ አበባ በጣም አመሰግናለሁኝ። አሉላ፣ እስቲ በአንተ በኩልስ እንግዲህ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ ባሳሳበ የወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢና በአጠቃላይ ግን መግለጫው ሲያጠቃልል ይህንን ወቅታዊ ችግር ግንዛቤ ውስጥ ተነወይ ትላለህ? በአንተ በኩል እሺ አመሰግናለሁ ጽዮን። ያው መግለጫውን አንብቤዋለሁ። እንደ እንደተባለው ኢህአዲግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዲግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል መግለጫው። መግለጫ ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው። ምክንያቱም ስለ አስራ ስምንት ቀን የተካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካተት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው፣ እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ አገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካቷል። ሌላ በቀጣይነት እንደ ሀገር ሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጠው ይቅርታ ጠይቋል። በጣም አመሰግናለሁ። አቶ ገረሱ ትፋ ወደ አንተ ልምጣ ና። ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ? አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ። መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርሰ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠናከረ የሚሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዛ ሀገር ውስጥ ተንሰራፎ እዚ ሀገር ውስጥ የሚገኙ ሕዝቦች ይሄ መንግስት የነንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዲግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማፈን ጥረት ያደረገ የማስፈራሪያ ብረውን የበላይነት አሁንም ለማስቀጠል የኢህአዲግን መግለጫ ልነውል አንችልም የህወሓት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶቹ ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዲግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ። በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ አንደኛው ስለ ፓርቲው ስለ አራቱ ኢህአዴግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርሃ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊት ና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርሃ አልባ ግንኙነት ማለት ይላል። እና ምን ማለት ነው? እንዴት ተረዳችሁት? ይሄንን እስቲ አቶ አበባው። እንግዲህ ድርጅቶች አሉ ኢህአዴግን የመሰረቱት እነዛ ድርጅቶች፣ በአንድ በኩል የራሳቸውንም ግንኙነት የመሰረት መብት አላቸው። ይሄ የተጠበቀ ነው ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም? ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው ህዝብን የወከለ ፓርቲ ህወሓትም ይሁን ኦህዴድም ይሁን ብአዴንም ይሁን እነዚህ ስለ ህዝቦቻቸው መታገል አለባቸ ህዝብን እነዚህ ፕሬዚደንት አድርገዋል ህዝብን ከወከሉ ደግሞ ለህዝባቸው ማቀንቀን አለባቸ ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው እዛ ጋ ያስቀመጠው ነገር አለ ያ ነገር ደግሞ ምንድን ነው ብሔራዊ ድርጅቶች ይላቸዋል ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸውም እንደውም ኢህአዴግን ሊያጠናክሩ የሚችሉ እነዛ የህዝበ ህዝብ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው? እነዚህን መድረኮች እነዚህን አይነት መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅትነት ብለዋል፣ ከመጀመሪያም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ የህዝብን ዓላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ ህዝቡ ሌላ ፓርቲው ሌላ። እንደዚህ ሊሆን አይችልም። ከዚህ በኋላ አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድን ነው፣ መርሃ አልባ ምን ማለት ነው? መርሃ አልባ በፓርቲዛን ፖለቲክስ ከሄድን ምንድን ነው፣ መርሃ አልባ ነው። ፓርቲው ከህዝቡ አይገናኝም፣ ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባት እሺ አቶ አበባ አመሰግናለሁ አቶ አሉላ ና ቅድም ስትሰጥ አስተያየት ኢህአዴግ እንዲያውም ሀላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር ምን ማለት ነው ሀላፊነት መውሰድ ማለት መግለጫው ላይ በዝርዝር አልተቀመጠም የትኛውን ሀላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም የትኛውን ነው ሀላፊነት የሚወስደው መግለጫው ላይ በሀገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል ይህ ምንም ጥያቄ የለውም። ሀገራችን ላለፉት ሁለት ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው፣ ምስቅልቅል የወጣ በብዙ ነገሮች የሚገለጽ መፈናቀል፣ የሰው የዜጎች ህይወት መጥፋት፣ እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል። ስለዚህ ያንኑ የማስተካከል አንድ ሁለተኛ ደግሞ ይቅርታም ጠይቋል። ቀድሞ ወዳልሹ ነጥብ ስመጣ ግን ይሄ መራ አልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር እና አስታውሳለሁ፣ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበር። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮ መቀጠል አለበት የህዝብ ለህዝብ ግንኙነቱ። መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው። ገረሱ እንግዲህ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው፣ ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበርና አይደለም ምን ትላለህ? እኔ አሉላ እንደሚለው ሳይሆን ከብዙ ህወሀት ጋር ያዥነት ወይንም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት አንድ ወር ሁለት ወር ውስጥ በሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንፀባርቅ መግለጫ ነው። እንደሚታወቀው ኢህአዲግ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዲግ ወስዶ ኢህአዲግ ውስጥ ደግሞ ኢህአዲግ በአንድ ድርጅት ኮር የሆነበት ዙሪያን የተደራጀው ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ ሌሎች ሌጅትመት ሊሆኑ ከሚችሉ ኃይሎች ወስዶ እዛ ውስጥ ነበር ሲወሰን የነበረው እና እስካሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ የትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖረዋቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በሕዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም። እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን ለዛሬ በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የአስራ ስምንቱ ቀን የኢህአዴግ ስብሰባ ና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ አለ ያህል ነው ወይ ትላላችሁ? ተብሎ እኔ ማስበው እንግዲህ ምንድን ነው ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው፣ በነገራችን ላይ ምንም አይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይልም። ፓርቲዛን ፖለቲክስ በእኛ ሀገር መጀመሪያም በአድ ነው። ለምን ሺህ አመት ሶስት ሺህ አመት የኖረን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣም ብቻ የምንነግድበትም አይደለም። ትልቁ ነገር ምንድነው? ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት አይ እኔ አውቅልሃለሁ ብሎ ሳይሆን ምንድን ነው መነሳት ያለበት? ህዝቡ ምንድን ነው ፍላጎቱ? በምንድን ነው የተሳሰረው? ከዚህ በፊትስ ምንድን ነው የሚያገናኘው? እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ አሁን ፖለቲካው ከህዝቡ ተለይቷል። ይሄን ደግሞ የጀመርነው አሁን ኢህአዴግ ስለመጣ አይደለም፣ ከደርግ ስርዓት ጀምሮ የለም የህዝቡን ፍላጎት ስሜት፣ የህዝብ ትርታ መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው ስለ ምኑ ስለ ትንክሩ ሳይሆን ምን ያክል ህዝባዊ መሆን አለብን የህዝቡን ስሜት እንረዳናል እንጂ ይሄ ነገር ለልጅ ልጆቻችን የሚተርፍ ፖለቲካ አለ። ትናንትና ከትናንት ወዲያ ይሄ ሁሉ የምናወራው ነገር ለምንድን ነው? አንድ ድርጅት ይህን ያክል ጊዜ የሚያባክ ነው። ህዝቡን ያዳምጥ። ህዝቡን ሲያዳምጥ መልሱን ያገኘዋል። ህዝብ ትልቅ ነው። ይሄን ነው እኔ የምለው፣ እና እንጂ ስለ ድርጅት ስለምን ስለምን አድነው ድርጅቱ ተከፋፍሏል አንዱ ጥቅመኛ ነው። አንዱ በቃ ህዝብን የረሳ ነው። አንዱ የህዝብ ወገንተኝነት አለው። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራሴን ጥያቄ መመለስ አለበት። ይህ እያንዳንዱ የድሀውን ጥያቄ መመለስ አለበት። የባለ ሀብትን ጥያቄ መመለስ አለበት። አግባቡን መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልግ? ድልኝ ነው ትልቅ። አቶ አበባው እንግዲህ በጥያቄ ያጠቃለልከው በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም አጠቃለያል። እሺ ጽዮን፣ አመሰግናለሁ። በሰፊው ምንሄዱበት በቀጣይ ያልሽው አስምሪበት፣ ና በቀጠሮ እንለያይ። አንድ ነገር ነው ከት ሰፊ ነገር ጥሩ ልክ ነው። በመጨረሻ እኔ ከአቶ አበባው ጋር መጋራው ምንድን ነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው የተወሰኑ ቦታዎች በትግራይ በአማራ፣ በኦሮሚያ አማራ፣ እንዲሁም አማራ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም ስማማለሁ። ሀገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው፣ ተመሳሳይ እጣ ፈንታ ያለው ነው። በኢኮኖሚ በፖለቲካም ማለት ነው። መንገድ መመቻቸት አለበት። በኢህአዴግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር አስራ ስምንት ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን ህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ። እሺ፣ እሺ፣ በጣም አመሰግናለሁ አቶ ገረሱ። እኔ መግለጫው መሰረታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው መግለጫውን የመጀመሪያውን ቁጥር ብንወስድ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበት እና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግሥት እስካሁን የሚችለውን ነገር ያደርግ ነበረ፣ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመፅ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አይደለም። ዝም ብሎ ጥያቄ የሚያስነሳውና የሚያምፀው እንዲያምፅ የሚያደርጉ የፖለቲካ የኢኮኖሚ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮችን ምልክታቸውን በማጥፋት ሳይሆን ችግሮችን ለመፍታት መዘጋጀትን ነው የሚፈል ልገው ሌላው፣ ኢህአዴግ በውስጡ ደግሞ ህወሀት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉድኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ካሉት ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት። እና እዛ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ ካሁን በኋላ ወይ እንደ ኢህአዴግን መቀጠል ላይችል ይችላል፣ ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። አገሪቷ ከፍተኛ የዕዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሰው ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጡ ልናይ እንችላለን። ሶስታችሁንም አመሰግናለሁኝ። አቶ አበባው አያሌው ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ፣ አቶ አሉላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም። ሶስታችሁም በተለያየ ሙያ ላይ ያላችሁ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ጋበዝናችሁ የኢህአዴግን መግለጫ በተመለከተ ነበረ ሰፋ ባለ ውይይ ቤት ግን ተመልሰን መጥተን ለአድማጮቻችን ጠቃሚ ሀሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ። እኛም እናመሰግናለን።